ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1130 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። ባለፉት ሳምንታት በኦሮሚያ የተለያዩ ክፍሎች ተቀስቅሰው በነበረው የተማሪዎች ተቃውሞና የተከተለው ሁከት ምክንያት ከታሰሩት አንዳንዶች የተፈቱ ቢሆንም እስሩ አሁንም ቀጥሏል ሲሉ የኦሮሞ ፌዴራላዊ ኮንግሬስ ዋና ጸሐፊ የምድረክም ሥራ አስፈጻሚ ኮሚቴ አባል ገለጡ። አብረዕሳችን ዝርዝሩን ይዟል። ጤናስጥልን እንደምናመሻችው ክብራትና ክብራን አድማጮች የዛሬ አርብ ግንቦት 15 2006 ዓ ም ስርጭታችንን ከዋሽንግተን ዲሲው ስቱዲያችን ይዘን ቀርበናል። አስተናጋጃችኋሉ አከበደነኝ ኃይሉ ታምራት ፕሮግራሙን ይመራልናል። ቮይት ኤግዞርኛክ ስርጭቱን በቴክኒክ ምህንድስናው ያቀላጥፍልናል። አሁን ለቀዳሚው የዓለም ዜና ቆንጅ ይታያል። ጤና ይስጥልኝ እንደምናመሻችሁ የዓለም አቀፍ ወንጀል ፍርድ ቤት አይሲሲ የቀድሞ የኮንጎ ሚሊሽያ መሪ ጌርሜን ካታንጋን እንደ ኤሮፓውያን አቆጣጠር በ2003 ዓ ም በተካሄደ የሕዝብ ጭፍጨፋ በተጫወተው ሚና ምክንያት 12 ዓመታት እስራት በይኖበታል። ካታንጋ በምስራቅ ኮንጎ ዲሞክራቲክ ሪፑብሊክ ቦጎሮ የምትባል መንደር ውስጥ 212 ሰዎች የጨፈጨፈውን ሚሊሽያ ቡድን በማደራጀትና በመምራት ወንጀል ፈጽሟል ተብሎ በመጋቢት ወር ነበረ የተበየነበት። የቀድሞ የታይላንድ ጠቅላይ ሚኒስትር ይንግ ሉክ ሺዋናዋትራ እሳቸውና ሌሎች በርካታ የፖለቲካ መሪዎች ከወታደራዊ ገዢዎቹ ጋር እንዲገናኙ በታዘዙት መሰረት ዛሬ ወደ ተጠሩበት የጦር ሰፈር ሄደዋል። ጦር ሰራዊቱ ትናንት ሐሙስ ነው ደም ባላፋሰሰ መፈንቅለ መንግስት የእሳቸውን አስተዳደር ያስወገደው። የመፈንቅለ መንግስቱ መሪ ጀኔራል ፕራያ ቻን ኦቻ መፈንቅለ መንግስቱን ያካሄድ ነው በፖለቲካ ለውጥ አማካይነት ደህንነት ስርዓትን ለማስከበር ነው ብለዋል። ጦሩ ህገ መንግስቱን አግዷል። አምስቱ ይቅርታ ከምሽቱ አራት ሰዓት እስከ ንጋቱ አስራ አንድ ሰዓት የሰዓት እላፊ አውጇል። በርካታ የመገናኛ ብዙሃን ስርጭቶችንም አዘግቷል። ዩናይትድ ስቴትስና ሌሎች ምዕራባውያን መንግስታት ግልበጣው አላስፈላጊ ነው ሲሉ ተናግረዋል። በታይላንድ የዩናይትድ ስቴትስ አምባሳደር ክሪስቲ ኬኒ የሰብዓዊ መብቱ ሁኔታ አሳስቦናል ማለታቸው ተገልጿል። ጦር ሰራዊቱ ዛሬ አርብ ባወጣው መግለጫ 155 ታዋቂ ሰዎች ከስልጣን የተወገዱትን የመንግስት መሪዎች ጨምሮ ከሀገር እንዳይወጡ ከልክሏል። በምስራቅ ዩክሬን ዛሬ አርብ በአፍቃሪ ሩሲያኑ ተገንጣዮችና በመንግስቱ ኃይሎች መካከል ውጊያው ቀጥሏል። የእሁዱ ፕሬዚደንታዊ ምርጫ ሁለት ቀናት ሲቀሩት በስኖቬስካ ሩብዥኔ፣ እና በዶኔትስክ ከተሞች ግጭት መካሄዱን የጸጥታ ባለስልጣናት ናቸው ያስታወቁት። በምዕራብ አፍጋኒስታን በከባዱ የታጠቁ ሰዎች በህንድ ቆንስላ ላይ ጥቃት አደረሱ። ዲፕሎማቶቹ ካለምንም ጉዳት ማምለጥ እንደቻሉ ተነግረዋል። ቆንጆ ይታየን፣ ለዜናው አመሰግናለው። አድማጮች ከምሽት ሶስት ሰዓት ላይ በሚቀርበው መደበኛው ስርጭታችን ሰፋ ካለው የሰዓቱ የዓለም ዜና ዝርዝር ጋር ትመለሳለች። አሁን ወደ ምሽቱ አብይ ርዕስ ስንሄድ ባለፉት ሳምንታት በኦሮሚያ የተለያዩ ክፍሎች ተቀስቅሶ በነበረው የተማሪ የተቃውሞና የተከተለው ሁከት ሳቢያ ከታሰሩት አንዳንዶቹ የተፈቱ ቢሆንም እስሩ አሁንም ቀጥሏል ሲሉ የኦሮሞ ፌዴራላዊ ኮንግሬስ ዋና ጸሐፊና የመድረክ ስራ አስፈጻሚ ኮሚቴ አባል ገለጡ። አቶ በቀለ ትናንት ለአሜሪካ ድምጽ ራዲዮ በሰጡት መግለጫ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ለነገ ቅዳሜ የጠራው ሰላማዊ ሰልፍም አላማው የኢትዮጵያ ሕዝብ የመንግስትን የግድያና የስርዓት እርምጃ በአንድነት የሚቃወምበት መድረክ መፍጠር መሆኑን ተናግረዋል። በሌላ በኩል የመንግስት ኮሚኒኬሽን ባለስልጣናት የኦሮሞ ተማሪዎች ተቃውሞ ህጋዊ መሆኑን ጠቅሰው ከእንቅስቃሴው በስተጀርባ ግን የቀለም አብዮት ያሉት የሚያራምዱ ሊኖሩ እንደሚችሉ ለአገር ውስጥ መገናኛ ብዙሃን ገልጠዋል። መለስካቸው አምሃ ዝርዝሩን ይዘዋል። የኦሮሞ ፌዴራላዊ ኮንግሬስ ኦፌኮ ዋና ጸሐፊ አቶ በቀለ ነጋ ዛሬ ለቪኦኤ እንዳስታወቁት በአሁኑ ጊዜ በኦሮሚያ ክልል ቀደም ሲል በተለያዩ ዩኒቨርሲቲዎች፣ ሁለተኛና አንደኛ ደረጃ ትምህርት ቤቶች፣ እንዲሁም በአንዳንድ ከተሞች ተቀዝቅሶ የነበረው በሳቸው አባባል እንቅስቃሴዎች ቆመዋል። መንግስትም በጸጥታ ኃይሉ በኩል ዜጎችን የማዋከብና የማሰር ስራውን ቀጥለዋል ብለዋል። በሌላ በኩል ደግሞ ታላላቅ ባለስልጣኖችን ያካተቱ ቡድኖች በተለያዩ የኦሮሚያ ከተሞች እየተዘዋወሩ ለማረጋጋት ሙከራ እያደረጉ መሆናቸውንም ገልጸዋል። የማረጋጋቱን ስራ ተከትሎ ግን እስራት በዜጎች ላይ ይፈጸማል ሲሉ በምሳሌ ያስረዳሉ። የአፈ ጉባኤው አቶ አባዱላ ገመዳ ህዝብ ሰብስበው የማረጋጋት ንግግር በሚያደርጉበት ወቅት የሚናገር ሰው ጠፍቶ ብናገር ምንም አታረጉኝም ወይ ብላ አንዲት መምህር ሀወኒ መላኮ የምትባል ጥያቄ አቅርባ ምንም አቶኝም ብለዋት ጥያቄ ጠየቀች። እቺ መምህር ሰውየው ከዛ ከተንቀሳቀሱ በኋላ ዛሬ ነጆ እስር ቤት ላይ ነው ያለችው። ይሁን እና አቶ በቀለ በወለጋ ከነቀምቴ እስከ ግንቢ በደቡብ ኦሮሚያም እስከ መዳወላቡ ድረስ የታሰሩ ሰዎች የተፈቱ መሆናቸውን መረጃዎች እንዳላቸው አልሸሸጉም። እርግጠኛ የሆኑባቸውንም ይዘረዝራሉ። አዎ የተፈቱ ሰዎች አሉ። ተፈተው የተለቀቁ ለምሳሌ የእኛ አባሎች ከግንቢ ተፈተዋል። ከነቀምቴ ተፈተዋል። ዞን ላይ ያሉ አባላቶቻችን ማለት ነው። ከሆሮ ተፈተዋል። ነገር ግን አምቦ ላይ በእስር ላይ አሉ። ነጆ ላይ በእስር ላይ አሉ። ሀዋ ገላን ላይ፣ ተጆ ከተማ ላይ በእስር ላይ አሉ። አኖ ላይ በእስር ላይ አሉ። ጀሬ ላይ በእስር ቤት አሉ። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር አቶ ሬድዋን ሁሴን ለሀገር ውስጥ ጋዜጠኞች በቅርቡ በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት የተማሪዎች ጥያቄ ተገቢ እንደሆነና እንቅስቃሴውም የቀለም አብዮት ነው ተብሎ ባይጠራም ከእንቅስቃሴው በስተጀርባ የፖለቲካ ጥቅም ለማግኘት የተሰለፉ ለመኖራቸው ግን የሚጠራጥሩ አይመስሉም። የቀለም አብዮት ሽፋን ይጠቀማል። በትክክል ግን ደግሞ በአንቀሳቃሾቹ መሰረታዊ ዲዛይን መሰረት የሚሄድ ጉዳይ ይኖረዋል። አብዛኛውን ተማሪ ከወሰን ነው አጀንዳ ቀለማ ወጥተዋል አደለ መውጣቱን ሰምተዋል። በዚህ ምክንያት ግርታ እንዲሆን ተብሎ እንዲፈጠር ያደረጉ አካላት አሉ። እነዚህን መሰረት አድርገው መደመጥ ፈልገዋል። ስለዚህ መደመጥ መጠየቅ መፍታቸው ይሆናል ማለት ነው። እዚህ ውስጥ ግን እውከት ለማነሳሳት የሚፈልጉ ሀይሎች የሉ ወይ ከተባለ ግን አለ። አቶ በቀለ ነጋ እንደሚሉት እሳቸው በግላቸውም ሆነ ድርጅታቸውም የሚቃወመው መንግስት ተደረጉ የሚባሉ ሰልፎችን ተከትሎ የሚወስደው እርምጃ ህገ ወጥ ከመሆኑም በላይ ዘላቂ መፍትሄ እንዳልሆነ ያስገነዝባሉ። ሰልፉ ህገ መንግስታዊ ነው ተብሎ ባለስልጣናት አምነውበታል። ህገ መንግስታዊና ህጋዊ ከሆነ ደግሞ ሰው ማሰር ምን አመጣው? ሰው ማጉላላት ምን አመጣው? መፈረጅ ምን አመጣው? ይሄ የመፈረጅ አካሄድ ለኢህአዴግም አይበጅም፣ ለህዝብም አይበጅም። ምናልባት ለተወሰነ ጊዜ ከርቸን ላይ አቆይቶ ነገሩን ጸጥ ማሰኘት ይቻል ይሆናል እንጂ ከህዝብ ልብ ውስጥ ያለውን ቅሬታና ጥላቻ አያስወግድም። በቅርቡ በኦሮሚያ ክልል ተነስቶ የነበረው ተቃውሞ መንስኤው የአዲስ አበባ ከተማና በአካባቢዋ የሚገኙ የኦሮሚያ ከተሞችን ያስተሳስራል የተባለው የልማት እቅድ ይሁን እንጂ በአንዳንድ የኦሮሚያ ከተሞች ከሌሎች የኢትዮጵያ ክፍሎች መጥተው የሚኖሩ ዜጎችንም ኢላማ አድርገው ነበር ይባላል የሚል ጥያቄ አንስቻላቸው ነበረ። አቶ በቀለ ነጋ ጉዳዩን ባያስተባብሉትም ይህን የሚያደርጉት ግን የገዢ ፓርቲ ሹማምንት እንደሆኑ ለማመልከት ይመስላል። በአሁኑ ጊዜ በግንቢ ከተማ እንዲህ አይነት ድርጊት ከተፈጸመባቸው ንጹሐን ዜጎች የተዘረፈው ንብረት የተገኘው በግንቢ ከተማ 03 ቀበሌ ምክትል ሊቀመንበር ቤት እንደሆነና በአሁኑ ጊዜ በፖሊስ ቁጥጥር ስር እንደሆነ አረጋግጠዋል። በመጪው ቅዳሜ በኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክም የተዘጋጀው የተቃውሞ ሰላማዊ ሰልፍ ዓላማው ይህንን ልዩነት ማስቀረትና የመላው ኢትዮጵያ ሕዝብ ችግሮች ላይ ማተኮር እንደሆነም ጠቁመዋል። አሁን የደረስንበት ደረጃ የኢትዮጵያ ሕዝብ አንድ ሆኖ እንደ መድረክ ትግሬውም፣ አማራውም፣ ኦሮሞውም፣ እጅ ለእጅ ተያይዞ ያለው ችግር ምንድን ነው ነው ይህን ግዙፍ ዝሆንም ያህል ችግራችንን በጋራ ለመፍታት ግድያ ይቁም፣ እስራት ይቁም በሰላማዊ መንገድ ለወጣና ሰላማዊ ጥያቄ ላቀረበ ልጅ ጥይት መልስ አይሆንም። ይህን አቁሙ ነው የምንለው። ዘረፋ ይቁም፣ ሙስና ይቁም፣ ተጠያቂነት ይኑር ነው ብለን የምንጮኸው። መድረክ ይህንን በመጮ ቅዳሜ ግንቦት 17 ቀን በተለምዶ ግንፍሌ ከተባለው የአዲስ አበባ ከተማ አካባቢ ለሚነሳው ሰልፍ ከአዲስ አበባ አስተዳደር እውቅና ለማግኘት ረዥም ጊዜ እንደፈጀበትና አስቸጋሪ ውጣ ወረድ እንዳጋጠመውም አቶ በቀለ ነጋ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው አመሰግናለሁ። አድማጮች የምትከታተሉት በ22 ና በ25 ሜትር ባንዶች እንዲሁም በ131 የሚተላለፈውን ስርጭታችንን ነው። አሁን ወደ ቀዳሚው ቅንብር ነው የምናልፈው። ባህልና ማህበረሰብ ባህልና ማህበረሰብ ለምሽቱ በትያትር በጥበበኞችና ና በተመልካቹ ዙሪያ ትኩረት ያደረገ ውይይት ነው ይዞ የቀረበው በውጭ ሀገር የሚኖሩ ኢትዮጵያውያን የተውኔት ስራዎች መከታተል ልማድ የመድረክ ባለሙያዎችን ፈተናዎችና ና ጊዜና ሌሎች ተያያዥ ጉዳዮችን የሚመረምሩ ጭብጦች ናቸው። በውይይቱ የሚመለከተው አጠር ያለውን የዚህ ውይይት የመጀመሪያ ክፍል ቀደም ሲል አቅርበናል በራዲዮ መጽሔት ተወያዮቹ አንጋፋዋ ተዋናይ አዘጋጅና ገጣሚ አለም ፀሐይ ወዳጆ እውቆቹ ተዋናይ ደራሲና አዘጋጆች ተስፋዬ ሲማና አበባየ ታደሰ ናቸው ቀደም ባለው ውይይታችን እልባት ካደረግንበት እነሳለን ከድሮም ሎሬት ፀጋዬ ገብረመድን ወጣት በነበሩበት ዘመን የነበረ ክርክር ነው። ህብረተሰባችን ምን እናቅርብ የሚለው አከራካሪ ነጥብ ነው። ምክንያቱም ምን አይነት ስራ ነው መቅረብ ያለበት የሚለውን ነገር ጠቢቡ ነው የሚወስነው። ይህንን ነው ማቅረብ አለብኝ ይላል እንጂ ተመልካቹን ተከትሎ አይሄድም። ተመልካቹ የሚፈልገው ኮሜዲ ነው። ሁልጊዜ ጊዜ ኮሜዲ አቀርባለሁ አይልም ይላል። ኦፍኮርስ አሁንም ከገንዘብ ጉዳይ ታየ ነው፣ በጣም አስቸጋሪ ነገር ነው። ምናልባት ዓለም የታያት ተስፋ ሊኖር ይችላል። አበባየውም አንዳንድ ጊዜ እንሟገታለን በዚህ ጉዳይ ላይ ምክንያቱም አትራፊዎች ሆነን መንገድ ማምጣት አለብን ይላል ብዙ ጊዜ አበባየው። እኔ ደግሞ አይመስለኝም ግን በቀለ ነፍሳችን ያስደስተንን ለህብረተሰቡ ሰርተን አስተምረን እኛም ተደስተን የምንኖርበትን ህይወትና የዛን ጥበብ ማምረት ነው ብዬ ነው የማስበው። ሁለቱንም በመቀየጥ በኩል አምናለሁ። አጠርካለሁ ከኮሜዲውም ከሙሉ ጊዜ ፕላይ ቢሰራ አምናለሁ። እንዳለው ያው ቲያትሩን መስራቱም እኛው ላይ ነው ዲሬክት ማድረጉም መጫወቱም መጻፉም፣ እንደገና ደግሞ ፋይናንሱንም መቻሉን እንደገና የመድረክ ገጹ ሌላውንም ሁሉ የተደፈደፈው እኛ ላይ ስለሆነ ህብረተሰባችን ከቤተ ክርስቲያን ውጭ ተጠናክሮ እንኳን አናየውም። ይህ የባህል ማዕከል ኖሮት ወይም ደግሞ የጠነከረው የሚረዳ ኮሚኒቲ ቢኖረን ኖሮ ይሁ በእኛ ላይ ባልተደፋ ነበር እና ይሄ አስቸጋሪነት ስላለው ሆኖም ግን ይህንን ይዘን ብንቀርብ አሁንም ተመልካቹ እውነት እንደም እንዳለችው ቢሉን እያሰበ ነው የሚያየን። እውነትም ይቁነጠነጣል። በተለይ ብሔራዊ ቲያትር ሀገር ፍቅር ዶ የታዩ ቲያትሮች ኦ ትዝ ይለኛል። የእጮኛው ሚዜ የሚባለው ቲያትር ትዝ ይለኛል። አንድ ጡት፣ የአዛውንቶች ክበብ ያሉ ሲያወሩ ሰዎቹ ከነ ካራክተራቸው ያስታውሳሉ። እዚህ ሀገር ግን ከሳምንት በኋላ ያ ነበ- ምን ነበረ ያ የሰራችሁት ቲያትር ስሙ ይልሃል። ከርዕሱ ጭምር ምን ነበረ አንተ የተጫወትከው፣ ምኑንም አንዳንድ አያስታውሱም፣ ጥሎት ነው የሚሄደው ግን እንግዲህ ምናልባት ባለሙያው እንደገና በመጠናከር እንደገና በመስራት ህብረተሰባችንም ትንሽ አንዳንድ ጊዜ እንደምንነጋገረውም ራሱ መመልከትም ራሱን የቻለ ሙያ የሚጠይቅ ነው ነገር ነው። እንደው ጊዜ ለማሳለፍ ምናምን ብሎ ካልተመጣ በስተቀር ለመመልከት ራሱ ትንሽ ችሎታ ምንድን ነው ትያትር ምንድን ነው ድራማ ምንድን ነው የሚታየው ነገር የሚለው ከመጣ ሰው የሚነገረው ነገር ይገባዋል። እዛ ራሱን ከቶ ሙሉ በሙሉ ካይ በኋላ ይወጣል። ያ ሀሳብ ስለሌለ ብዙ ጊዜ በተለያየ በዩቱብ ላይ የሚታዩ አጫጭር ነገሮችን በመመልከት በዛ ነገር ላይ ስለተመሰጠ መሳቅ፣ መሳቅ፣ በጣም መሳቅ፣ እጅግ በጣም መሳቅ ብሎ ስለሚመጣ ያንን ነገር ሲያጣው ይቁነጠነጣል ይመስለኛል። እንግዲህ የእኔ ሀሳብ መልካም፣ ከኑሮ ፈተናዎች ከዕለት ተዕለት ሁኔታዎቹ ከሩጫው ከጊዜው ባሻገር የቲያትር ጥበብ እንደ ማንኛውም ሌሎች የጥበብ ዘርፎች ማወቅንም ይጠይቃል። ለማድነቅና ለመረዳት በጉጉት ለማየትም እሱም ከግምት የሚገባ ይመስለኛል። አሁን ከምታነሱት ውይይት አበባየሁ፣ በአንድ በኩል የገንዘብ ወጪን ያህል ተጨማሪ ፈተና ተጨማሪ ኃላፊነት ይዛችኋል። ቲያትር እዚህ በምንኖርበትም የካበተ የመመልከት የማድነቅ ልምድ ባለው ማህበረሰብ ውስጥም በትምህርት ቤት የመቅሰም ልምድ ሁሉ ባለበት ሀገርም በሌሎች የሚደጎም ነው ቲያትር ራሱን አስተዳድሮ አያውቅም እስከሚለው ድረስ ይሄዳሉ። ከዛ አንጻር በመፍትሄው አንተ ምን ይታይሃል? አለም ፈንጠቅ ያደረገችው ነገር አለ። በህብረተሰብም ዘንድ ይሁን በሌሎች ምንጮች መፍትሄው ከባድ ነው። አሁን እንደዚህ ይሆናል ብዬ እምለው ይቸግራል። አሁን አለም እንዳለችው የተሻለ ተስፋ የሚመጣበት መንገድ ካለ እሰየው ነው ካለ በለዚያ እንግዲህ ማህበረሰቡ ለራሱ ግን ነው ቲያትርን የሚመለከተው። አሁን ትልቅ ችግር ያለው አንዳንድ ሰዎች ለእኛ የሚያዩት እየመሰላቸው ለእኛ የመጥተው ኦ ይቅርታ፣ ትናንት አደራ እንዳትቀየም፣ ትኬቱን እኮ ገዝቻለሁኝ ይለኛል። እኔ ነው ትኬቱን አይደለም የምፈልገው ቲያትሩን ለመስራት ማጠፋውን ጊዜ ያክል በምሰራው ስራ ብሰራ የተሻለ ገንዘብ አገኛለሁ። ይሄ አይደለም አላማው፣ ቲያትሩ መስራቱ ነው። ከማህበረሰቡ ጋር መገናኘቱ ነው። ባህልን ታሪክን ለህብረተሰቡ፣ እዚህ ለሚያድገው ትውልድ ማሳየቱ ነው ቁም ነገሩ። ያንን አንደርስታንድ ካደረጉ ለራሱ ሲል ካለበለዚያ፣ እንግዲህ በዓመት አንድን ቢሆን ደስ የሚለንን ነገር እየሰራን በፊትም ሳወራው ነበረ። የሚቀጥለው ወገንስ እንዴት ሊሆን ነው? አዳዲስ ከኛ በኋላ የሚመጡ ልጆችም ለቲያትር ያላቸው ስሜት በጣም ቀዝቃዛ ነው። ወይም ለመስራት ቢፈልጉ የሚመርጡት ቲያትር በጣም ደከም ያለውን አይነት አካሄድ ነው የሚሄዱት። እነሱ ብቻ ሳይሆን እኛም ህዝቡን ለማስታመም እያለን አብረን ከምናምንበት ነገር እየወጣን መስራት እየጀመረ ነው። ፋይናንሽል ጉዳይ አስቸጋሪ ነው። ኮሚኒቲው ለራሱ ሲል፣ ቤተ ክርስቲያን ለራሷ ስትል ይህን ነገር ለማካሄድ የሚረዱን መንገድ ካለ አብረን በመተጋገዝ እንሰራለን። አሁን እኛ የምንሰራው ኪሳችን ለማስገባት አይደለም፣ ኪሳችን ለማስገባት አይደለም። ሙያውን አረግ ብቻ ነው እየሰራ ያለ ነው። እና እንደዚህ ቢሆን ብዬ የምለው ነገር የለም። እኛ ግን መጣም አልመጣም ጠንከር ወዳለ ነገር መሸጋገር አለብን የሚል እምነት አለ። የእኔ እምነት ነው። በቃ አሁን በኋላ አንዳንድ ሰዎች ምን ነካ፣ ምን ነካ ባዬ ያሉኝም ሰዎች አሉ። ለምድ እንደዚህ አይነት ፕሌ የምትሰሩት ያ የድሮ ፕሌ የት ሄደ የሚሉ ጥያቄ የሚያመጡ ሰዎችም አሉ። የዛን ያክል ጥሩ የሚባሉ ተመልካቾች አሉ። እንግዲህ ለሶስት ሰው፣ ለሰላሳ ሰው፣ ለአርባ ሰው ከሆነ ያንኑ አንጀት የሚያረሰውን ትያትር ሰርተን ከዛ በኋላ የሚመጣውን መቀበል ነው የሚሻለው ብዬ አምናለ። ያለው ሁኔታ ወደዛ ነው የሚያስኬደው። ግሩም። አነጋጋሪው አወያዩ ሀሳቦች በተመልካቾቻችሁ ለእኛም አድማጮቻችን በሆኑት ዘንድ የሚያነጋግሩ ውይይቱም ንግግሩም የሚቀጥል ይመስለኛል። በራሳችሁስ እንደ ተመልካቹ ሁሉ ጊዜ ያታችሁ እናንተስ የምትወዱትን በሌሎች የተሰራ ቲያትር በያላችሁበት ከተማ አለም፣ ባለሽበት በዚህ ዋሽንግተን ዲሲ ሼክስፒርን ኬኔዲን ጨምሮ በርከት ያሉ የጥበብ መታያ መድረጎች አሉ። አበባየሁና ተስፋዬም ባላችሁበት እንዲሁ ታያላችሁ ይ ቲያትር፣ እናንተም ለማድነቅ ጊዜ ታገኛላችሁ ወይ ሙያችሁም ይጠይቃልና? አለም፣ እዚህ ከተማ ቨርጂኒያ ወይም ሜሪላንድ ወይ ዲሲ አለፍም ብዬ ፔንስልቫኒያ፣ ኒውዮርክ አካባቢ ሁሉ ያሉትን ቲያትር ቤቶች እድል አግኝቼ እድልም ባይኖረኝ ቲያትሮች አያለሁ በጣም አንዳንድ ጊዜ እንደውም ከአንተም ጋር አጋጥሞኝ ያው ሼክስፒር ቲያትር አብረን ገብተናል። አሉላ ዮሴፍን ቲያትርም ሆነ ሌሎቹን ደግሞ ፔንስልቫኒያ ሄደን ከአንተም ጋር አይተናል። አንዳንዴ ያው የምጥቀታቸውን፣ የስልጣኔያቸውን፣ የከፍተኛ ደረጃ የጥበብ ደረጃቸውን የማደንቀውን ያህል ደግሞ እንደኛ ሀገር ባሉት በአቅም ደረጃ እንደ ሃምሌት የጎግልን ዋናው ተቆጣጣሪን፣ ወይም ጀነራል ኢንስፔክተርን አይነት ዝግጅቶች በምመለከትበት ሰዓት ያቺ አቅሟ ደካማ የሆነች ሀገር እንዴት ያሉ ሙያተኞች እንደነበሯት እና ይሄ ፕሮዳክሽን በበለጠ ደረጃ ተሰርቶ እንደነበር አይቼም ያዝንኩበትን ጊዜ አለ። ለምን ኢትዮጵያ ስለሆነች ብቻ ሳይሆን በእውነት በዝግጅት አቅምና ጥራት አንዳንዴ የበለጠም ነገር ቀርቦ እንደነበር ኢትዮጵያ ውስጥ ምስክር ኮኛለው እና ቲያትሮች ብቻ አይደለም፣ እነዚህ የሙዚቃ ዝግጅቶችንም እከታተላለሁ። ሁለት ልጆች ስላሉኝ የወጣት ዘፋኞችንም ሆነ የኮንሰርት እንገባለሁ። የተለያዩ አይነት ነገሮች አለው። እንግዲህ እንዳልኩት በገቢ ደረጃ ቅድም ካልቅ ነው ጋራ ይያያዛል። የሙዚቃ ዝግጅቱ ለተአምር ነው በብዙ ሺህ የሚቆጠርበት ተመልካች ባለበት ሜዳዎች ወይም ደግሞ እንደ ነቨራይዘን ሴንተር ትልልቅ ቦታ ነው የሚታየው። ቲያትር ቤቱ ግን እንደ ኬኔዲ የሚሆን ዋርነር ቲያትር የሚሆን ሼክስፒር የሚሆን አንተም አይተኸዋል፣ የተመልካቹን ቁጥር አነስ ባለበት መድረክ ላይ ነው የሚታየው። እንዳልኩት በድጎማ የሚካሄዱ ጥበቦች እንደሆኑ ይታወቃል። ተዋንያኖቹም ሙሉ ተከፋይ ሆነው ስራቸውን የሚሰሩበት የጥበብ ስራ ነው፣ የሚያስቀናኝም ነው። ብዙ ጊዜ እምባዬን የሚያመጣ የሚከፋኝ ነገር ከሀገሬ ውስጥ ያጣሁት አንድ ትልቅ ነገር የተመልካቾቼን አይንና ፍቅር እጦቴ ነው ሁሌ የሚገርፈኝም አብሮኝ የሚጓዝም ነገር ነው። እና ሌሎች ጓደኞቼ ደግሞ ይቀጥሉበት። መልካም የመጨረሻውን ዕድል ለተስፋዬና ለአበባዬው ላድርግ። ቲያትር ታያላችሁ? ሌሎች የመድረክ ዝግጅቶችን የመከታተል ዕድሉ አላችሁ? ጊዜ ታገኛላችሁ? ተስፋዬ የዓለምን ያህል ባይሆንም እኔም ባልሁበት ሁለት ቴአትር ቤቶች አሉ። እኔ በምኖርበት አካባቢ አንደኛው አሜሪካን ኮንሰርቫቶሪ ቲያትር ይባላል። በሳን ፍራንሲስኮ ነው። ሌላው ደግሞ ሪስፐሬቴቭ ቴትር የሚባል ከዩሲ በርክሌ አጠገብ የሚኖር ቲያትር ቤቶች ናቸው። እዛ የሚታዩ ዝግጅቶችን ለማየት እድሉ ገጥሞኛል። እንዳለችው የቴትሩ ምን አለ እኔ ብኖርበት የሚል ጉጉት ሁሉ የሚያሳድሩ ነገሮች ካለ ከዛ በተረፈ ግን የመድረክ ገጹን በተመለከተ ድምፁን በተመለከተ ቴክኖሎጂውን በተመለከተ እጅግ በጣም የሚደንቅ ነገር ታለ ሄሊኮፕተር ጣራ ከፍቶ ወርዶ መጥቶ ሲቀመጥ ታለ ፈረስ ሲጋለብበት ታለ ዝናብ ሲዘም እነዚህን የመሳሰሉ ልዩ አይነት የቴክኖሎጂ ነገሮችን ትመለከታለ መልካም አበባየሁ የመጨረሻው ዕድል ያንተ ነው አሁን አሁን በቅርብ አልተመለከትኩም እንጂ እዚህ ሎስ ጋቶስ ሼክስፒሪያን ቲያትር ግሩፕ የሚባል አለ። በተለይ በመጣውበት ሰሞን በጣም በተከታታይ አይ ነበረ፣ እድሉ ነበረኝ ለማየት እና በጣም በቃ ተስፋ የሚሰጠኝ የነበረው እሱ ነበረ። ቅድም እንዳወራ ነው የሚገርመው፣ በዛው በሎስ ጋቶስ ኮሚኒቲ ነው ሰፖርት የሚደረገው ያ የቲያትር የሚደገፈው ግሩፕ። አዎ የሚደገፈው በዛው በኮሚኒቲ ነው፣ በማህበረሰቡ ነው እና በጣም ሙሉ አዳራሽ ሆኖ ነው የሚታይ። በየጊዜው የሚያመጡት አይዲያ አንዳንዴ የፎረም ቲያትር የሚባለው ድሮ ነው ጋሻ አባተ መኩሪያ አገር ቤት ይሞክረው ነበረ። እሱን ሁላ ተመልካቹን የሚያሳትፈው አይነት የቲያትር አይነት ሁላ ይሰሩ ነበረና በጣም ተስፋ ያሳድርብ ነበረ። ሙሉ ተከፋዮች ናቸው ተዋናዮቹ። እና የእነሱን ቲያትር በየዓመቱ ለክሪስመርስ በተለይ የሚያቀርቡትን ቲያትር እከታተል ነበረ። አሁን በቅርቡ ጊዜ እንኳን ብዙም አተከታተልኩም። እድሉም አላገኘ። የቲያትር ጥበብ የመከታተልና የማዘውተር ልማዶች፣ ሌሎችም ተያያዥ ርዕሶች ውይይታችን በዚሁ መቋጨት ሊኖርበት ነው። እንግዶቼን ዓለም ፀሐይ ወዳጆ፣ ተስፋዬ ሲማና አባዮ ታደሰን ለጊዜያቸው አመሰግናለሁ። በሌላ ፕሮግራም እንመለሳለን። ጊዜ አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ1431 የሚተላለፈውን ዝግጅታችንን ነው። አሁን የተፈጥሮ አካባቢ ሳይንስና ሕይወት አዘጋጅና አቅራቢ ሰለሞን አባተ። ዓለም ከአየር ንብረት ለውጥ መዘዞች ራሷን መጠበቅ ብትሻ የተፈጥሮ ድፍድፍ ዘይትን ለኢነርጂ ምንጭነት መጠቀሟን ማቆም አለባት። ይህ በቅርቡ የወጣው የተባበሩት መንግስታት ድርጅት ሪፖርት ድምዳሜና ማስጠንቀቂያ ነው። የሳይንቲስቶችና የመንግስታት ተጠሪዎች በይነ መንግስታዊ ቡድኑ አይፒሲሲ ባለፉት ጥቂት ሳምንታት በርሊን፣ ጀርመን ላይ ተሰብስቦ ነበር። ይህ አጠቃላይ የግምገማ ሪፖርት የተሰማው ቀደም ሲል የወጡና የአየር ንብረት ለውጥን መዘዝ በዝርዝር የሚተነትኑ ሁለት ሰነዶችን ተከትሎ ነው። መጨረሻ ላይ የወጣው ደግሞ የለውጡን ጫናዎች ለመቋቋም መወሰድ ያለባቸውን እርምጃዎች ተነትናል የአየር ንብረት ለውጥ ለሚፈጥራቸው ችግሮች ወይም ለውጡን በአሉታዊ መንገድ ለሚያፋጥኑ እንከኖች በካሊፎርኒያው ማካ በረሃ ውስጥ እንደተዘረጋው አይነት ግዙፍ የፀሐይ ኃይል መሰብሰቢያና ማሰራጫ ተቋም የመፍትሔው መጀመሪያ ሊሆን ይችላል ተቋሙ ሥራውን የጀመረው ከሁለት ወራት በፊት የካቲት 206 ዓ ም ነበር ኤንአርጂ ኤነርጂ የሚባለው ግዙፍ የኢነርጂ ኩባንያ ፕሬዚደንት ዴቪድ ክሬን እንደሚሉት ከካሊፎርኒያው የፀሐይ ተቋም የሚወጣው ኢነርጂ እስከ 140ሺህ ለሚደርሱ ቤቶች በቂ የኤሌክትሪክ ኃይል ይሰጣል። ዛሬ በ20ና በ30 ዓመት ዕድሜ ክልል ውስጥ ያሉት የመጪው ትውልድ ሰዎች ተቀብለው ሥራውን እንዲጨርሱት የእኛ የአመራር ትውልድ ከአየር ንብረት ለውጥ ጋር በሚያደርገው ትንቅንቅ ኳሷን ማንከባለል አለበት፣ ስራውን መጀመር አለበት። ከዚያም ወደፊት ለመጓዝ የሚያስችለንን ብርቱ አቅም እናገኛለን። እንዲህ አይነቶቹ ስራዎች በመላው ዓለም መከናወን እንዳለባቸው የዓለም አቀፉ የአየር ንብረት ለውጥ በይነ መንግሥታዊ ቡድን አይፒሲሲ ሊቀመንበር ራየን ድራፕቻውሪ ለቪኦኤ ገልጸዋል። ከዚህ ሪፖርት በግልጽ የምናገኘው መልእክት የዓለማችን ሙቀት ካሁን በኋላ ከዲግሪ ሴልሽስ እንዳይጨምር ለማድረግ የሚያስችለን እርምጃ መውሰን ነው። የዚህ የአውሮፓ ዓመት የአይፒሲሲ ሪፖርት በ35 ዓመታት ጊዜ ውስጥ በያዝ ነው ዓመት አጋማሽ ማለት ነው ሊያጋጥም ከሚችል እጅግ አጥፊ የሆነ ግለት ሊያስከትል ከሚችለው ጉዳት መጠበቅ ከፈለግን ዛሬ ወደ ከባቢው አየር የምንለቃቸው ጎጅና የተቃጠሉ በካይ ጋዞች ልቀት ከ እስከ ሰባ ከመቶ በሚሆን እጅ መቀነስ እንዳለበት ያሳስባል። ከቪኦኤዋ ሮዘን ስክርብል ጋር በስካይፕ የተነጋገሩት የተፈጥሮ አካባቢ መከላከያ ድርጅት ኢንቫይሮንሜንታል ዲፌንስ ፋንድ መሪ ናትናኤል ኮኸን መፍትሄዎቹ ሊጨበጡ የሚችሉ ናቸው ይላሉ። ኤነርጂን በውጤታማ ሁኔታ መጠቀም፣ ታዳሽ ኤነርጂን መጠቀም የደኖችን መመናመን መቆጣጠር ወይም ጫካዎችን አለመመንጠር የመሳሰሉ በጣም ጥቂት ተግባራት ናቸው። የሚጠብቁን እነዚህን የሰው ልጅ እስከ ሃያ ሃያ ዓመተ ምህረት በመጪዎቹ ስድስት ዓመታት ውስጥ ማከናወን ከቻለ የአየር ንብረት ደህንነት አስተማማኝ በሆነ ሁኔታ ለመጠበቅ የሚያስችል ብክለትን የመቆጣጠር ሥራ እናከናውናለን። ከፀሐይ ከነፋስና ከውሃ የሚገኘው ኃይል ዛሬ ዓለም ሥራ ላይ እያዋለች ያለችውን ኢነርጂ 8.5 ከመቶ ይሸፍናል። የኒኩሌር ኢነርጂው ከታከለበት ደግሞ የታዳሽ ኢነርጂው አጠቃቀም 20 ከመቶ ይደርሳል። ይሁን እንጂ ከተፈጥሮው የከርሰ ምድር ዘይት ወደ ንጹሕ ኢነርጂ ለመሸጋገር በዓለም አቀፉ ጥረትና በውኑ ከሚያስፈልገው ተግባር መካከል እጅግ የሰፋ ልዩነት ነው ያለው። በዓለም አቀፉ ሪፖርት ውስጥ የተካተቱ ቁጥሮችን ስንመለከት ከሌሎች የኢነርጂ ምንጮች ሁሉ የድንጋይ ከሰል አጠቃቀም በፍጥነት እያደገ ነው። ያንን ያካሄድ መቀልበስ መቻል አለብን። የታዳሽ ኢነርጂን አጠቃቀም መጨመር፣ ድርሻውን በከፍተኛ ሁኔታ ማስፋት ይገባናል። የበካይ ጋዞችን ልቀት ለመቆጣጠር መውሰድ ያሉብንን እርምጃዎች በወቅቱ ሳንወስድ እየቀረን በዘገየን መጠን በሰው ጤናና በተፈጥሯችን አካባቢ ላይ በምናደርሰው ጉዳት የሚከተለው ወጪና ኪሳራ ይበልጥ እየከበደ የሚሄድ እንደሚሆን ሪፖርቱ አሳስቧል። ጉዳዩን አጥብቀን መያዝ አለብን። የቁርጠኝነቱ ተስፋ የሚመነጨው የፖለቲካ ዝግጁነት መኖሩን ከማወቅ ስራውን ለመጀመር የሚያስችለንን ቴክኖሎጂ ወይም ዘዴ ከመጨበጣችን ነው። ሁሉም የየችሎታውን ያድርግ። ዓለም አቀፉ ማኅበረሰብ በቁርጠኝነት ይንቀሳቀስ ዘንድ ቀኑ ገና አልጨለምም ይላል ሪፖርቱ። በ2012 ዓ ም የዛሬ ሁለት ዓመት ማለት ነው። የአገልግሎት ዘመኑ ወይም ኃይሉ ያበቃውን የኪዮቶ ስምምነት ሊተካ ይችላል በተባለ ሰነድ ላይ የተባበሩት መንግሥታት አደራዳሪዎች እየሠሩ ናቸው። የአትላንቲኩ ውቅያኖስ ማዕበል ሐሪኬን ወቅት ልክ ዛሬ ሐሙስ፣ ግንቦት 14 ሜይ 22 ጀመረ። ትንባያውን ያወጣው ብሔራዊ የውቅያኖስና የከባቢ አየር አስተዳደር ኖዋ ሲሆን መጪዎቹን ስድስት ወራት ነው አርቆ ማየት የፈለገው። እንዲህ ዓይነቶቹ የረዥም ርቀት ትንባያዎች ደግሞ ብዙ ጊዜ ሲነቀፉ ይሰማል። በተለይ ደግሞ የተሳሳቱ ሲሆኑ ወቀሳው ይበረታል። ለዚህ ጉዳይ ሚቴዎሮሎጂስቶቹ የሚጠቀሙባቸውን መሳሪያዎችና ዘዴዎች ለመመልከት ዘጋቢዎቻችን ዋሽንግተን አቅራቢያ ወደሚገኘው የኖዋ ጣቢያው ተጉዘው ነበር። ወደ ዩናይትድ ስቴትሱ ኖዋ ጣቢያ በመጪ ዘገባችን እንመለሳለን። ጤና ይስጥልኝ። ከተፈጥሮ አካባቢ ሳይንስና ሕይወት ዝግጅት ሰለሞንን ለዝግጅቱ አመሰግናለሁ። አድማጮች፣ የቅዳሜና እሁድ የእረፍት ጊዜያት ቀደም ብሎ የጀመሩ ይመስላል። ከምሽቱ 1 ሰዓት ከ27 ከ28 ያመለክታል የስቱዲዮ ሰዓታችን። ታዲያ ጥቂት ደቂቃዎች አሉንና በማህሙድ ትዝታ ቆይታ እናድርግ

YETİZ TASI MİTÜL BİLAYIN DAJİM AY TEFA MİN